ስፖርት በእንግሊዝ ፕሪምየር ሊግ ትናንት በመድፈኞቹ ሁለት ለዜሮ ድል የተመታው ማንቸስተር ዩናይትድ ለሻምፒዮንስ ሊግ የነበረው ተስፋ ደብዝዟል። ሊቨርፑል በሜዳው ወሳኝ ጨዋታ አድርጎ ነጥብ ጥሏል። ቼልሲ ዋንጫውን በእጁ ሊያስገባ ተቃርቧል። ከእንግዲህ ሁለት ጨዋታዎችን ብቻ ማሸነፍ ይጠበቅበታል። የቦሩሲያ ዶርትሙንድ አሰልጣኝ ቶማስ ቶሆል ቡድኑን ሊሰናበቱ መሆኑ እየተነገረ ነው ምክንያት ከቡድኑ ስራ አስፈጻሚ ጋር አለመግባባታቸው ነው ተብሏል። በፕራግ ማራቶን ኢትዮጵያውያን አትሌቶች ድል በድል ሆነው አምሽቷል። አብራችን ቆዩ ዛሬ ማታ ሚድልስቦሮን የሚገጥመው ቸልሲ አማካኙ ንጎሎ ካንቴ በብሪታንያ እግር ኳስ ጸሐፍት ማህበር የአመቱ ምርጥ እግር ኳስ ተጫዋች ተብሎ ዛሬ ተሰይሟል። 340 አባላት ባሉት ማህበር ለሽልማቱ ታጭቶ የነበረው የቡድን አባሉ ኤደን ሃዛርድን አሸንፎ ነው ንጎሎ ካንቴ ተሸላሚ ሆነው። ባለፈው ወርም በፕሮፌሽናል እግር ኳስ ተጫዋቾች ማህበር በኩል ለተሸለመው ለንጎሎ ካንቴ ይህ የዛሬው ሽልማት ሁለተኛ መሆኑ ነው። ለዚህ ሽልማት መብቃት ለእኔ ታላቅ ክብር ነው ሲል ንጎሎ ካንቴ በሽልማቱ ወቅት ተናግሯል። ካንቴ ወደ ቸልሲ ቡድን ዘንድሮ የተዘዋወረው ካለፈው የጨዋታ ዘመን የዋንጫ አሸናፊ ከላይስተር ሲቲ ቡድን ነው። የዝውውር መጠኑም 32 ሚሊዮን ፓውንድ ወይንም 41.5 ሚሊዮን ዶላር ይጠጋል። በአሁኑ ወቅት በአንቶኒዮ ኮንቴ በሚመራው ቡድን ውስጥ ወሳኝ ተጫዋች ተደርጎም ይወሰዳል። ለፉክክር የቀረበው ሌላኛው የቸልሲ ተጫዋች ኤደን ሃዛርድ ከሁለት ዓመት በፊት የብሪታንያ እግር ኳስ ጸሐፍት ማኅበርና የፕሮፌሽናል እግር ኳስ ተጫዋቾች ማኅበር ሽልማቶች ጣምራ አሸናፊ ነበር። የቶትናም ሆትስፐሩ አማካይ ዴሌያሊ በዘንድሮው ሽልማት ኤደን ሃዛርድን ተከትሎ ሶስተኛ ደረጃን አግኝቷል። ከትናንቱ የሁለት ለዜሮ ሽንፈት በኋላ ማንቸስተር ዩናይትድ በፕሪምየር ሊጉ አራተኛ ሆኖ በመጨረስ የሻምፒዮንስ ሊግ ተሳታፊ የመሆን ተስፋው ደብዝሷል አሰልጣኝ ጆሴ ሞሪኖ በአርሰን ቬንገር በሚመራው አርሰናል ሽንፈት ከቀመሱ በኋላ በሰጡት መግለጫ ከእንግዲህ ማንቸስተር ዩናይትድ አራተኛ ሆኖ መጨረሱ የማይቻል ነው ብሏል። ዩናይትዶች ምናልባት የሚቀጥለው ዙር የሻምፒዮንስ ሊግ ግጥሚያ ህልማቸው በአውሮጳ ሊግ ግጥሚያ በኩል ኡኒዮን ይሆናል። ማንቸስተር ዩናይትድ ለግማሽ ፍጻሜው የአውሮጳ ሊግ ግጥሚያ ሐሙስ ዕለት የሚገናኘው ከስፔኑ ሴልታ ቪጎ ጋር ነው። ሴልታ ቪጎ በላሊጋው 84 ነጥብ ይዞ መሪ ከሆነው ባርሴሎና በአርባ ነጥብ ተልቆ ደረጃው አስራ ሁለተኛ ነው። ማንቸስተር ዩናይትድ የፊታችን ሐሙስ ከሴልታ ቪጎ ጋር የሚያደርገውን ግጥሚያ አሸንፎ ግንቦት አስራ ሰባት ለሚከናወነው የፍጻሜው ፍልሚያ ይደርስ ይሆናል። በፍጻሜው የሚገጥመው ግን የፈረንሳዩ ሊዮንን ባለፈው ሳምንት ረቡዕ አራት ለአንድ ያንኮታኮተው የሆላንዱ አያክስ አምስተርዳምን አሊያም ራሱ ሊሆንን ነው። አያክስ አምስተርዳም በደጅ አንደኛ ዲቪዚዮን ደረጃ ሰንጥረጁ ሁለተኛ ሲሆን ምናልባትም ዋንጫውን የመውሰድ ተስፋ ሳይኖሩ አይቀርም። ማንቸስተር ዩናይትድ በፕሪሚየር ሊጉ ትናንት ጉድ የሆነው በአርሰናሎቹ ዳኒ ዌልቤክና ግራኒ ሻካ ነው። መድፈኞቹ በሜዳቸው በተቀዳጁት የ2 ለዜሮ ድል ነጥባቸውን ስድሳ ሶስት በማድረስ በአምስተኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ በሁለት ነጥብ ብቻ ተበልጧል። ዩናይትድ የትናንቱ ግጥሚያው 35ተኛው ሲሆን ለአርሰናል ግን 34ተኛው ነበር። ሶስት ጨዋታዎች የሚቀሩት ማንቸስተር ዩናይትድ አራተኛ ደረጃ ላይ ከሚገኘው ከማንቸስተር ሲቲ በአራት ነጥብ ይበለጣል። ሰባ ነጥብ ይዞ በደረጃ ሰንጠረዡ ላይ ሶስተኛ የሆነው ሊቨርፑል በበኩሉ ትናንት በሜዳው ወሳኝ ነጥብ ጥሏል። አስረኛ ደረጃ ላይ ከሚገኘው ሳውሳምትን ጋር ገጥሞ ያለምንም ግብ ተለያይቷል። ሊቨርፑል ትናንት ያደረገው ጨዋታ ስላሳ ስድስተኛው ነው። ከማንቸስተር ሲቲ በላይ ሆኖ ሶስተኛ ደረጃ ላይ ለሚገኘውና ሁለት ጨዋታዎች ብቻ ለሚቀሩት ሊቨርፑል ትናንት አርሰናል ማንቸስተር ዩናይትድን ማሸነፉ ጠቅሞታል። ማንቸስተር ዩናይትድ ባያሸንፍ ኖሮ አራተኛ የመውጣት እድሉን በማስፋት ለሊቨርፑል ስጋት መሆን ይችል ነበር። በሳምንቱ መጨረሻ ላይ ከተከናወኑ የፕሪሚየር ሊጉ ግጥሚያዎች መካከል ቅዳሜ ዕለት ማንቸስተር ሲቲ አስራ ስድስተኛ ደረጃ ላይ የሚገኘው ክሪስታል ፓላስን ገጥሞ አምስት ለዜሮ ድባቅ መጥቶታል። ቶትናም በአንጻሩ ባለፈው አርብ በዌስትሃም አንድ ለዜሮ ቢሸነፍም ሰባ ሰባት ነጥብ ይዞ ሁለተኛ ደረጃውን እንዳስጠበቀ ነው። ቡንደስሊጋ። በጀርመን ቡንደስሊጋ የቦሩሲያ ዶርትሙንድ አሰልጣኝ ቶማስ ቱሆል ዘንድሮ ውድድር ሲጠናቀቅ ከቡድኑ ጋር ያላቸው ግንኙነት ሊያበቃ እንደሚችል ዛሬ ተዘግቧል። አሰልጣኙ በቡድኑ ለመቆየት የፈረሙት ውላቸው የሚያከትመው ገና በሚቀጥለው ዓመት ነበር። ሆኖም ከቦሩሲያ ዶርትሙንድ ዋና ሥራ አስፈጻሚ ሃንስ ዩዋይም ቫስከ ጋር በመጋጨታቸው በቡድኑ አንድ ዓመት እንደማይቆዩ ጭምጭምታዎች ተሰምቷል። በአሰልጣኙና በቡድኑ ስራ አስፈጻሚ መካከል አለመግባባት የተፈጠረው ቦሩሲያ ዶርትሙንድ ለቻምፒዮንስ ሊግ ሩብ ፍጻሜ የነበረው ግጥሚያ ከቦምቡ ፍንዳታ በኋላ ይደረግ ወይንስ ይሰረዝ በሚለው ነጥብ ላይ ነበርን። ቦሩሲያ ዶርትሙንድ ከፈረንሳዊ ሞናኮ ቡድን ጋር የነበረው ግጥሚያ የቡድኑ አውቶቡስ ላይ የፈንጂ ጥቃት ከደረሰ በኋላ ተሰርዞ ጨዋታው የተከናወነው በበነጋታው ነበር። በወቅቱ አሰልጣኝ ቶማስ ቶውል ውድድሩ እንዲዘገ ይፈልግ ነበር ብሏል። የዶርትሙንድ ስራ አስፈጻሚ ሃንሰ ዮዋይም ግን የአሰልጣኙን ማስተባበያ ሐሰት ብለውታል። በውድድሩ ቦሩሲያ ዶርትሙንድ በሞናኮ 3 ለ2 መሸነፉ ይታወሳል። በእርግጥ ጨዋታው በወቅቱ ባይከናወን ኖሮ ዶርትሙንድ ከፍተኛ ገቢ በማጣት ኪሳራ ሊደርስበት ይችል ነበር። በቡንደስሊጋው የሳምንቱ መጨረሻ ግጥሚያዎች ፍራይቡርግ ሻልከን ትናንት ሁለት ለዜሮ ሲያሸንፍ ሃምቡርግ ከማይንስ ጋር ያለምንም ግብ ተለያይቷል። ቅዳሜ ዕለት ቦሩሲያ ዶርትሙንድ ሆፍንሃይምን ሁለት ለአንድ አሸንፎ የሦስተኛ ደረጃውን ተረክቦታል። በመሪው ባየር ሚንሽን በአስር ነጥብ የሚመራው ላይፕሲሽ ሄርታ ቤርሊንን አራት ለአንድ አደባ አይቶታል። አይንትራክት ፍራንክፎርት በቮልፍስቡርግ ሁለት ለዜሮ ድል ሲነሳ ኢንግሎሽታት ከባየር ሌቨርኩሰን ጋር አንድ እኩል ተለያይቷል። ባለፈው የጨዋታ ዘመን ወደ ቡንደስሊጋ የመጣው ኢንግሎሽታት 17ኛ ደረጃ ላይ ይገኛል። ጠርዝ ላይ ከሚገኘው ዳርምሽታት ጋር አምና ወደነበሩበት ነበሩበት ዲቪዚዮን ለመመለስ በቋፍ ላይ ይገኛሉ። ለሻምፒዮንስ ሊግ ግማሽ ፍጻሜ የመልስ ፍልሚያ ጁቬንቱስ ከሞናኮ ጋር ነገ ይጋጠማል። በመጀመሪያው ግጥሚያ ባለፈው ረቡ ጁቬንቱስ ሞናኮን ያሸነፈው ሁለት ለዜሮ ነው። ሁለቱ የስፔን ሀያላን ሪያል ማድሪድና አትሌቲኮ ማድሪድ ደግሞ ከነገ በስቲያ ረቡ ይገናኛሉ። በላሊጋው አንድ ተስተካካይ ጨዋታ የሚቀረው ሪያል ማድሪድ በግብ ክፍያ ብቻ ተበልጦ ከመሪው ባርሴሎና እኩል 84 ነጥብ ሰብስቧል። ለሻምፒዮንስ ሊግ የሚገጥመው አትሌቲኮ ማድሪድ በበኩሉ በስድስት ነጥብ ተበልጦ በላሊጋው ደረጃው ሶስተኛ ነው። አትሌቲክስ በፕራግ ማራቶን የሩጫ ውድድር ኢትዮጵያውያን ትናንት ከአንደኛ እስከ ሶስተኛ በመውጣት ድል ተቀዳጅቷል። ኢትዮጵያዊው አትሌት ገብረ ጻድቅ አብርሃ አንደኛ በመውጣት ለድል የበቃው ሁለት ሰዓት ከ8 ደቂቃ ከ47 ሰከንድ በመሮጥ ነው። ብዙ እርቅንና ምኳንን ታየ ነው ሁለተኛ ና ሶስተኛ ሆነው ተከታትለው ገብቷል። በሴቶች ውድድር የአንደኛነት ድሉ ለኬንያዊቷ አይባይ ቢሆንም ኢትዮጵያዊቷ አማነ በሪሶ ና ታደለች በቀለ ተከታትለው ሁለተኛ ና ሶስተኛ ደረጃ አግኝቷል። በአጠቃላይ ውጤቱ ኢትዮጵያውያን በሴትም በወንድም ገነው የወጡበት ነበር ማለት ይቻላል። ናይክ የተሰኘው የስፖርት ዕቃዎች አምራች ድርጅት ብሬኪንግ ቱ በሚል ባዘጋጀው ፕሮጀክት ተሳታፊ የሆኑት ሶስት አትሌቶች የፕሮጀክቱን ግብ ማሳካት አልተቻላቸውም ጣሊያን ሞንዛ ከተማ ውስጥ ቅዳሜ ዕለት በተከናወነው ውድድር ኬንያዊ ሯጭ ኤልዩድ ኬፕቾጌ ለድል ቢበቃም የፕሮጀክቱን እቅድ በጥቂት ሰከንዶች ሳያሳካ ቀርቷል። ናይክ ሚስጥራዊ በሆነ መልኩ ባመረተው የሩጫ ጫማ፣ አልባሳትና የውሃ አቅርቦት በመታገዝ አትሌቶቹ የማራቶን ሩጫን ከሁለት ሰዓት በታች በመሮጥ ያጠናቅቃሉ ሲል አቅዶ ነበር። ያን ግን ሊያሳካ አልቻለም። ኬንያዊው ሯጭ ኤልዩድ ኬፕቾጌ 42 ኪሎ ሜትር 195 ሜትር የማራቶን ሩጫውን ያጠናቀቀበት ሰዓት ሁለት ሰዓት ከ25 ሰከንድ ነው። ይህ ሰዓት ፈጣኑ ሰዓት ተብሎ ተመዝግቧል። የአትሌቲክስ ፌዴሬሽኖች ማህበር ግን በተለያዩ ምክንያቶች ለውድድሩ ይፋዊ እውቅና አልሰጠውም። በናይክ ፕሮጀክት ኢትዮጵያዊው ለሊሳ ዲሳሳና ኤርትራዊው ዘረሰናይ ታደሰም ተሳታፊ ነበሩ። ዘረሰናይ ማራቶኑን ያጠናቀቀው በሁለት ሰዓት ከስድስት ደቂቃ ከሀምሳ አንድ ሰከንድ ሲሆን ለሊሳ በበኩሉ የፈጀበት ሁለት ሰዓት ከአስራ አራት ደቂቃ ከአስር ሰከንድ ነው። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።